ክርክር ኢትዮጵያ ድህረ ምርጫ 2007፤ በቅርቡ የተካሄደውንና አነጋጋሪ የሆነውን የኢትዮጵያ የፓርላማ ምርጫ ውጤቶች በሳምንቱ መጀመሪያ በብሔራዊ ምርጫ ቦርድ ይፋ መሆን ተከትሎ ጠንከር ያሉ የግምገማ አስተያየቶች ከየአቅጣጫው እየተሰሙ ነው። በውድድሩ ተሳትፈው በየትኛውም የምርጫ ጣቢያ አሸናፊ የሚያደርጋቸውን ድምጽ እንዳላገኙ የምርጫ ቦርዱ ውጤት መግለጫ ያመላከተውን ተቃዋሚ ፓርቲዎችና ዓለም አቀፍ ተቋማትን ጨምሮ ስለ ውጤቱ አንድምታ እየሰጡ ባሉበት ሁኔታ ተሳታፊዎች የተለያየ እይታ በማንጸባረቅ ይከራከራሉ። የፕሮግራሙ ተሳታፊዎች አቶ ንጉሴ ቢራቱ በዩናይትድ ስቴትስ የሜሪላንድ ክፍለ ግዛት ነዋሪና በግል ስራ የሚተዳደሩ አቶ ፈቃደ ሸዋ ቀና ደግሞ በዩናይትድ ስቴትስ የጤና ምርምር ተቋም የምርምር ሰራተኛ፣ እርሳቸውም የሜሪላንድ ክፍለ ግዛት ነዋሪ ናቸው። አዘጋጅና አቅራቢው አሉላ ከበደ ነው። የመጀመሪያው ክፍል ትናንት ምሽት መቅረብ የነበረበትና በሰዓት ጥበት ምክንያት ወደ ዛሬ የተዛወረው እሰጥ አገባ አሁን ይጀምራል። ወገኖቼ አቶ ንጉሴ ቢራቱ፣ አቶ ፈቃደ ሸዋቀና፣ በቅድሚያ ለጊዜያችሁ አመሰግናለሁ። ባለፈው ሳምንት የጀመርነው ክርክር ተከታይ ነው። በቅርቡ በተካሄደው የኢትዮጵያ ብሔራዊ ምርጫ ዙሪያ በየበኩላችሁ የምታምኗቸውን ጠንከር አድርጋችሁ የምታነሷቸውን ጭብጦች ለመመልከት እንሞክራለን። በያዝ ነው ሳምንት መጀመሪያ ኢህአዴግ እና አጋሮቹ የግንቦት አስራ ስድስቱን ምርጫ መቶ በመቶ ለማሸነፍ እና አምስት መቶ አርባ ሰባትንም የፓርላማ መቀመጫዎች ሙሉ በሙሉ ለመያዝ የአንድ ምርጫ ክልል ውጤት ብቻ እንደሚጠብቁ ብሔራዊ የምርጫ ቦርድ አስታውቋል። እስኪ ከዚህ እንነሳ። የዚህ ምርጫ ውጤት ለእርስዎ ምን ይነግሮታል? አቶ ንጉሴ። በጣም ጥሩ ነው። በእውነቱ የዚህ የምርጫ ውጤት የሚጠቁመው ነገር ምንድን ነው? ህብረተሰቡ ዛሬ ያለውን ሰላም፣ ያለው የልማት እንቅስቃሴ፣ ያለው የተረጋጋ ማህበረሰብ በዚህ መልኩ እንዲቀጥል የሰጠው ማንዴት ነው ብዬ ነው ማየው እኔ። አቶ ፈቃደ ሸዋቅና እኔ ያው አስቀድሞ እንደተነበየውና እንደታወቀው የአገሪቱን መንግስት የሚቆጣጠረው ሀይል ሙሉ በሙሉ ተቀናቃኝ እንዳይኖር የውድድር የምርጫ መንፈስ መጭራሽኑ እንዳይኖር በማድረግ ጠቅልሎ ለመውሰድ ሙሉ ለሙሉ እስከዛሬ እየገፋበት ያለውን አውቶሪታሪያን የሆነ የአጠቃላይ ቁጥጥር ፖለቲካ ለማስፈን ያደረገው ጥረት ውጤት ይመስለኛል። ይሄ ይሆናል ተብሎ የተጠበቀ ነው። ምክንያቱም ተወዳዳሪ የነበሩ የፖለቲካ ድርጅቶች፣ የፖለቲካ መሪዎች እና ለውድድሩ ደግሞ የሚያስፈልገው በነጻ ሀሳብን የመግለጽ መብት ሙሉ ለሙሉ እየተጨፈለቁ ሲሄዱ ሰዎችም እየታሰሩ ከፖለቲካ እየተገለሉ ፍጹም አግላይ የሆነ ምርጫ ነው። ውጤቱም የሚነግረን ይሄን ነው። ሂደቱም ከሂደቱም የተገነዘብ ነው ይሄን ነው። መልካም፣ አንዳንድ ነጥቦችን እየመዘዝን ክርክራችሁን ለማቀላጠፍ እንሞክር። አቶ ፈቃድ እርሶ ጋር ልቆይ እና ወደ አቶ ንጉሴ ይመለሳለሁ። የምርጫ ቦርድ ምርጫው ተአማኒ፣ ትክክለኛም በአግባቡም የተካሄደ መሆኑን ነው አስረግጦ ያስታወቀው ብቸኛው የምርጫ ታዛቢ የአፍሪካ ህብረትም ምርጫው ሰላማዊና ትክክለኛ እንደነበር ገልጠዋል ሌሎች ዓለም አቀፍ የምርጫ ታዛቢዎች እንዳልነበሩ ይታወቃል። የአውሮፓ ህብረትም አልተገኘም። ቀደም ብሎ እንደ ገለጹት አስቀድሞ የተተነበየ ነው። ገዢው ፓርቲ በስልጣን ላይ ለመቆየት ያደረገው የእርምጃ አካል አንዱ እንደሆነ ገልጸዋል። እነኚህ ሁኔታዎች ከግምት ሲያስገቡት ምርጫ ቦርድን በተመለከተም ምርጫ ቦርድ ገለልተኛ ነው የሚል ሰው መቼም አይናችሁን ተጨፋኑ እና ላሞኛችሁ አይነት ካልሆነ በስተቀር በተግባር ሲያከናውናቸው የነበሩ ነገሮች ኢትዮጵያ ውስጥ ያለው የፖለቲካ ድባብ እንደዚህ የመንግስት ተቋም ሆነህ ፍርድ ቤትም ሆን ምንም ሆን ምንም ሆን ሙሉ ለሙሉ የመንግስት መገልገያ ነህ ምርጫ ቦርድ ከዛ የተለየ ምንም ስታቸር የለውም እዛ ሀገር ህግ ይወጣል ህግ ስራ ላይ ማዋል ሌላ ነገር ነው ምርጫ ቦርድን ገለልተኛ ነው ላለማለት በርካታ መረጃዎችን ጠቅሶ መከራከል ይቻላል ማሳያዎችን ስጡ አቶ ፈቃደ እንደርሶ የምርጫውን ተአማኒነት ሚዛናዊ አይደለም ብለው በትክክለኛ መንገድ አለመካሄዱን የሚከራከሩ ወገኖች የምርጫ ቦርድ ራሱ የመንግስቱ መሳሪያ ሆኗል የሚለውን ክስ ያቀርባሉ። ማስረጃዎች ማሳየት ይቻላል? አሁን የሚያነሱት በምን መልኩ የምርጫ ቦርድ ገለልተኛ አለመሆኑን ያሳያሉ? አንደኛ ነገር እንደምታስታውሱት፣ እንደው ጎላ ጎላ ያለውን ለመጥቀስ እንኳን ተቃዋሚ ፓርቲዎችን በማዋከብ በኩል ቢያንስ ሁለቱን የፖለቲካ ፓርቲዎች ትንንሽ ቴክኒካል ሰበብ በመስጠት በድርጅቶች ውስጥ አለ በተባለ ሰበብ ምክንያት እንዲፈርሱ ያደረገ አብዛኛው የተጠናከሩ አንድነት የሚባለውን ድርጅት እና መያድ የሚባሉትን ድርጅቶች ሙሉ ለሙሉ መሀል ገብቶ ምርጫው በተቃረበበት ሰዓት እየጠቀለለ ለፈለገው ወገን የእናንተ ድርጅት ነው ከዛሬ ጀምሮ እያለ ሲሰጥ አይተነዋል። ብዙ አይነት የህግ ጥሰቶች በመንግስት በኩል ሲፈጸሙ አንድ ቀን እንኳን መንግስት ላይ ተግሳጽ ያላካሄደ ነው። ሌላ ቀርቶ መንግስት በህግ የተከለከለውን የመንግስት ተቋማትን፣ የመንግስት መስሪያ ቤቶች፣ የመንግስት ተሽከርካሪዎች፣ ፖሊስ፣ ሰራዊት እንደዚህ የመሳሰሉትን ተቋሞቹን በሙሉ ለምርጫው አላማ ሲጠቀምባቸው በቀን በቀን የሚያይ ተቋም ነው። አንድ ቀን እንኳን ይሄ ሜዳውን ያዛባል የእኩልነት መወዳደሪያ እንዳይኖር ያደርጋል ብሎ በዚህ ላይ አንድም ማስተያየት ይሰጥ እንኳን ያልሰማነው ተቋም ነው። በዚህ ላይ ደግሞ ራሱ በመንግስት እጅ ስር ያለ ተቋም ነው። ህልውናውም የግለሰቦችም ኑሮ አንዳንዶቹ እንዲያውም የፓርቲው ተቀጽላዎች እንደሆኑ ሁሉ የሚነገሩ ብዙ መረጃዎች አሉ። ተቃዋሚ ፓርቲዎቹ ሊያስረዱ እንደሞከሩት በተደጋጋሚ ሜዳውን ለማስተካከል አንዲት እንኳን የረባ ሙከራ ሲያደርግ ያልነበረ ነው። ያለውን የታክስ ከፋይ ሚዲያ በገፍ ለመንግስት ጠቅሎ ሰጥቶ ተቃዋሚ ፓርቲዎች የማይጠቀሙበት መሆኑን እያየ ይህንን እንኳን ባላንስ ለማድረግ ምንም ጥረት ያላደረገ ተቋም በዚህ ምርጫ ላይ ትክክለኛ ፍርድ ይሰጣል ብለው ማሰብ ምንም ክሬዲቢሊቲ የሌለው ተቋም ነው በእውነቱ። መልካም አቶ ንጉሴ የእርስዎ ነው እድሉ። ቀደም ብሎ በአቶ ፈቃደ የተነሱ ሀሳቦችም ላይ አስተያየት መስጠት ይችላሉ። ግን ተከታይ ጥያቄ ላስቀድም። ላለፉት ሀያ አራት ዓመታት እንደሆነው ሁሉ ኢህአዴግ አሁንም ምናልባትም ቀድሞ ከነበረው የበለጠ ሁሉንም መቀመጫዎች ጠቅልሎ መያዙ ምንም አይነት የተለየ ድምጽ የማይሰማበት አገር መሆኗን መቶ በመቶ አረጋገጠ የሚል ትችት ነው እየቀረበ ያለው። መድብለ ፓርቲ የሚንጸባረቅበት አገር ነው የሚል ሀሳብ በአንድ በኩል ይቀርባል። በብቸኝነት ግን አንድ ገዢ ፓርቲ ሌሎች ድምጾች እንዳይሰሙ አድርጎ ማጠቃለሉን አስረገጠ። ነጥብ ስድስት ወደ መቶ ከፍ አደረገው አንድ መቀመጫ አሁንም ይፋ ያልተደረገ እንዳለ ሆኖ ከዚህ ቀደም አንድ ብቸኛ የተቃዋሚ ፓርቲ አባል እና አንድ ገለልተኛ ግለሰብ የነበሩበትን ፓርላማ ሙሉ በሙሉ ወደ መቆጣጠር አመራ አበቃለት እያሉ ነው አይደለም ብሎ መከራከር ይቻላል አቶ ንጉሴ ወል እንግዲህ በአንድ በኩል ሲያዩት ይመስላል እንደዛ ሊመስል ይችላል ይመስላል ነው ነው አለመሆኑን ያስረዱን ይመስላል ምክንያቱም ኢህአደግ እርግጥ በስልጣን ላይ ያለ መንግስት በመሆኑ አድቫንቴጅ አለው፣ ጥቅም አለው እምልህ በተለይ በአንዳንድ ስራዎቹ፣ በልማት ስራዎች በሚያካሄዳቸው ሁኔታዎች ህብረተሰቡ፣ አብዛኛው ህዝብ ሊመርጠው ይችላል የሚል ግምት አለኝ እና ይሄ አሁን እንደሚባለው በተጨረበረ መልክ በምል የሚለው ነገር እኔ አልቀበለውም ግን መቶ በመቶ የሚለው ግን አሁንም በእውነቱ በእኔ ቅር ያሰኘኛል። ለምን አንድ የፖለቲካ ችግር አለ ማለት ነው፣ ከማጭበርበሩ ውጪ ማለት ነው እና ሀገር እንደምታውቀው ዜሮ ዴሞክራሲ ከነበረበት ተደርጎን የመጣና ህብረተሰቡ ገና ባህሉም ያልዳበረ በመሆኑ ስልጣን ላይ ላለው መንግስት የበለጠ እንትን ሊያደርግ ይችላል። ለምን ይሄ የተገኘው ሰላም፣ የተገኘው ልማት ጥቅም፣ የመሳሰሉት ነገሮች እንዲቀጥሉ እንትን እንዲሉበት አይፈልግም። እና በተቃዋሚዎች ላይ ደግሞ ያን ያህል ሙሉ በሙሉ እምነት ላይኖረውም ይችላል ብዬ ነው የምገምተው። የራሴ ግምት ነው። ግን ቢሆንም ኢህአደግ እንደ መሪ ድርጅት እነዚህ ሌሎች ፓርቲዎችን አቅማቸው እንዲጎለብትና ሁኔታዎችን ማምዘት አለበት የሚል እምነት አለኝ። ነገር ግን እንደሚሉት መጎልበት አይደለም። ቀደም ብዬ በጥያቄ እንዳነሳሁት ለ ሀያ አራት አመታት ተገልለናል። የሚገባንን የፖለቲካ ስፍራ ደጋፊዎቻችን የሚሰጡትን ድምጽ እንዳናገኝ ተደርገናል። የፖለቲካ ምህዳሩ እየጠበበ ነው የሚሉት ጨርሶ ተዘጋ በሚለው መከራከሪያቸው ቢቀጥሉ ምን አይደለም የሚያሰኝ ነገር አለ። መቶ በመቶ በየትኛውም የዓለም ጫፍ ያልታየ ውጤት ነው። ልክ ነው፣ ትክክል ነው፣ ያልታየ ውጤት ነው። ግን ያ ማለት ደግሞ አሁን እንደምታየው ሚዲያም ተፈቅዶላቸዋል። እንደውም የተሰጣቸውን ጊዜ እንኳን በትክክል ያልተጠቀሙበት አሉ። ይሄ ሁለተኛ፣ በቂ የሆነ ሰው የላቸውም ተወዳዳሪ በየቦታው የሚያሰማሩት እና ይሄ ከተቃዋሚዎቹ ችግር የመነጨ እንጂ ከኢህአደግ የመነጨ አይደለም። መብቱ ነው። ሁለተኛ የምርጫ ቦርድ የመንግስት ማለት የኤግዜኪቲቭ መንግስት ስንል ብዙ ጊዜ ኤግዜክቲቡ ነው እንጂ ሌላውን እንደ ሁለቱን ቅርንጫፎች የመንግስት ቅርንጫፎችን ሁልጊዜ እንትን ውስጥ ቁጥር ውስጥ አናስገባ። ስራ አስፈጻሚውን ያስተዳደሩን ስራ የሚሰራን ወገን ስራ አስፈጻሚውን አይወክልም። ከስራ አስፈጻሚው ጋር ግንኙነት የለው። በምክር ቤቱ ተመርጠው የተሾሙ ናቸው እንጂ በስራ አስፈጻሚው አይደለም። እርግጥ ምክር ቤቱ አብዛኛው የአደግ በመሆኑ ከዛ ጋር ሊዛመድ ይችላል የሚል ግን መውሰድ ይቻላል። ስለዚህ እርስ እያል ይቅርታ፣ ጣልቃ ገባ ነው ያነሱት። ምናልባትም ይበልጥ ያከራክራችኋል። ሶስት የመንግስት ቅርንጫፎች ቅርንጫፎች በሚኖሩበት ዲሞክራሲያዊ አሰራር የህግ አውጪዎች የህግ አስፈጻሚና አመራሩን የሚሰጠው አካል ባለበት ስርዓት እንደሚካሄደው ሁሉ እነኚህ በተናጠል ገለልተኛ ሆነው አንዱ ከሌላው ተጽዕኖ ነጻ ሆኖ መስራት የሚችልበት ሁኔታ አለ ብለው ያምናሉ። ሙሉ በሙሉ በየትኛውም ደረጃ ያለው የአንድ ፓርቲ ውክልና በሆነበት ትክክል ነው። ለምሳሌ ፍርድ ቤቶችን ብትወስድ ብዙ ጊዜ አቃቤ ሕግ ያቀረበውን ሲሽሩ ናይበትም ጊዜ አለ። ሁልጊዜ ሙሉ በሙሉ አቃቤ ሕጉን አይደለም የሚደግፉት አቃቤ ሕጉ ያቀረበውን ሁሉ ውድቅ የሚያደርጉበት ጊዜም አይተናል እንሰማለን። እርሶ እያለው ይቅርታ ጣልቃል ገባ ነው የሚያነሱት፣ ምናልባትም ይበልጥ ያከራክራቸዋል ሶስት የመንግስት ቅርንጫፎች ቅርንጫፎች በሚኖሩበት ዲሞክራሲያዊ አሰራር ባለበት ስርዓት እንደሚካሄደው ሁሉ እነኚህ በተናጠል ገለልተኛ ሆነው አንዱ ከሌላው ተጽዕኖ ነጻ ሆኖ መስራት የሚችልበት ሁኔታ አለ ብለው ያምናሉ ሙሉ በሙሉ በየትኛውም ደረጃ ያለው የአንድ ፓርቲ ውክልና በሆነበት ትክክል ነው። ለምሳሌ ፍርድ ቤቶችን ብትወስድ ብዙ ጊዜ ያቀረበውን ሲሽሩ አይበትም ጊዜ አለ። ሁልጊዜ ሙሉ በሙሉ አቃቢ ህጉ አይደለም የሚደግፉት አቃቤ ህጉ ያቀረበውን ሁሉ ውድቅ የሚያደርጉበት ጊዜም አይተናል፣ እንሰማለን። ስለዚህ ይህምን ማለት ነው ሙሉ በሙሉ በአስፈጻሚው በኤግዜኪቲቭ እንትኑ ቦዲው ስር አይደለም፣ በአስፈጻሚው ስር አይደሉም። እግጥ ገና ደቨሎፕ የማድረግ የማደግ ያንን ካልቸር ያንን ዴሞክራሲ ባህሪ የመጎናጸፍ እንትኑ ገና ነው። ገና ምልህ ሀገራችን በኢኮኖሚም በባህልም ገና እያደገች ነው እንደምታየው፣ እና አብዛኛው ያልተማረ ህዝብ ነው ያለበት። ይሄ ከእድገቱ ጋር ወደፊት እየጠራ የሚሄድ ነገር ነው የሚመስለኝ። ግን ሙከራዎች አሉ ለማለት ነው። ሙከራዎች አሉ። መልካም። ግራና ቀኝ ሀሳቦቻችሁን ትዩ ለማምጣት የሂደት ጉዳይ ነው እንጂ ዲሞክራሲያዊ አሰራር ነው የምትከተለው ሀገሪቱ፣ እነኚህ የተባሉት ሶስት መንግስት ቅርንጫፎች በገለልተኛነት ይሰራሉ እያሉ ነው አቶ ንጉሴ። አቶ ፈቃደ፣ በቀደሙት ሌሎች ሀሳቦችም ጭምር ተከታይ ጥያቄ ከማንሳት በፊት ድልል ልስተዋል። ምን መሰለህ አሁን አቶ ንጉሴ እንደምሰማቸው ከሆነ እንዲሁ ጭርፍራፊ አይነት መረጃ እንጂ ጠለቅ ያለ ግንዛቤ ሀገሪቱ ውስጥ በመካሄድ ላይ ስላለው የፖለቲካ ሜዳው ላይ ያለውን ሪያሊቲ የሚያውቁ ሰው አልመሰሉኝም። አሁን ወይም ዝም ብለው ከወረቀቱ ላይ ህግ ተብሎ ከሚጻፈው ላይ እያነሱ የሚያነቡ ይመስላል እንጂ ኢትዮጵያ ውስጥ የመንግስት የተለያዩ ቅርንጫፎች የተለያዩና አንዱ አንዱ ቼክ አንድ ባላንስ የሚያደርጉበት አይነት ዲሞክራሲያዊ ሀገሮች ውስጥ እንዳለው አይነት ሁኔታ ነው ያለው ምናምን የሚል ነገር መቼም ራሳቸው መንግስትን የሚመሩት ሀይሎች እንኳን ይሄን እውነት ነው ቢሏቸው የሚስቁ ነው የሚመስለኝ። የሚያምኑት አይመስለኝም። በተግባር እኮ በየእለቱ የምናየውን ነገር ነው የምንገመግመው እንጂ ወረቀት ላይ የተጻፈውን ነገር ቃል የተገባውን ነገር አይደለም በተግባር ነው። ከሁሉ በጣም የሚያሳዝነኝ አቶ ንጉሴ ወደ ተቃዋሚዎቹ ላይ ለመደፍደፍ ይሞክራሉ። ተቃዋሚዎቹ ድክመት ነው የተቃዋሚዎቹ መከፋፈል የተቃዋሚዎቹ በቂ ምሳሌ እኮ አለን። ተቃዋሚዎች ኦፖርቹኒቲ ሲያገኙ ሜዳው ሲስተካከል ምን ሊያደርጉ እንደሚችሉ የኢትዮጵያን ህዝብ ምርጫን ምን ሊያደርግ እንደሚችል በአስራ ዘጠኝ መቶ ዘጠና ሰባት ዓመተ ምህረት በደንብ አይተናል። የኢትዮጵያ ህዝብ ይህን ያህል ሞኝም አይደለም። እድሉ ከተሰጠውና አጋጣሚውን ካገኘ ምን ሊያደርግ እንደሚችል ሳይቶናል። ከዚህ ቀደም እና ከዛን ጊዜ ወዲህ በግልጽ እንደምናየው አገሪቱ ውስጥ ሲቪል ሶሳይቲ እንዳይኖር የጸረ ሽብር ህግ ሌሎችን በርከት ያሉ ህጎች ወጥተው ተቃዋሚ እንዳይኖር ለማድረግ ሬለንት ለስሊ መንግስት ሲሰራ የቆየበት ሁኔታ እንዳለ እናውቃለን። ተቃዋሚዎችን ማዋከብ፣ የሚወጡትን ከዋክብት የሆኑትን መሪዎች እያሳደዱ አሸባሪ ነው እያሉ ማሰር፣ ጋዜጠኛ የተባለ በሙሉ እንዳለ ድራሹን ማጥፋት ይህ ሁሉ ነገር ከተካሄደ በኋላ እዛ ሀገር ውስጥ የተካሄደው ምርጫ ዴሞክራሲያዊ ነው ማለት በጣም በጣም የሚያስተሳስብ ነው። አቶ ንጉሴ እንደሰማኋቸው፣ እንዲሁም ሚዲያ ሁሉ ተፈቅዶላቸዋል ይላሉ። ለተቃዋሚዎች የት ነው የተፈቀደላቸው? ይቺ የመጨረሻ ሁለት ሳምንት ላይ ማስታወቂያ እንዲያወጡ የተፈቀደችውን ነው የምናወራው እኮ። ምርጫ ስለ ባላንስ ነው። ሁሉም የሚወዳደሩ ኃይሎች እኩል የሆነ መድሎ የሌለበት ሜዳ ላይ ስለ መቀመጣቸው ነው የምናወራው እና የመንግስትን ሀይል ወይም የመንግስትን ተቋማት እዚህ ሀገር ያውቃሉ አይደለም። አሜሪካን ሀገር ፕሬዚዳንት ኦባማ የዋይት ሀውስን ስልክ እንኳን አንስቶ በመንግስት ገንዘብ መደወል አይችልም። ለዴሞክራቲክ ፓርቲ ጉዳይ በህግ የተከለከለ ነው። በእኛም ሀገር የተከለከለ ነው ግን ምን እንደሚሰራ እናውቃለን አይደለም። በመንግስት ገንዘብ፣ በመንግስት ተሽከርካሪ፣ በመንግስት ተቋማት፣ በመንግስት መስሪያ ቤቶች ኢህአዴግ የምርጫውን ስራ ሲያከናውን የነበረው አገር እያየ በምርጫ ቦታ ታዛቢዎች እንዳይኖሩ ሰዎች እንዲፈሩ ማአት እኮ የሰብአዊ መብት ተቋማት ማአት ነጻ ተቋማት ሪፖርት ሲያደርጉት የነበረ ነገር ነው። ይሄ ሪሊ የመንግስት ደጋፊዎችንም ሆነን መንግስትን ክሪቲሳይዝ የምናደርገውን ሰዎች ሁላችንም ሊያሳስበን ይገባል። እንዲህ አይነት ነገር ባለበት ሀገር ውስጥ ሰስቴኔብል የሆነ ኢኮኖሚ እድገትም አይኖርም፣ የሚያዛልቅ ነገርም አይኖርም። ለግጭት የሚሆን ነገር፣ ወደ አመፅ የሚመሩ ነገሮች እንደዚህ እነዚህ የመሳሰሉ ነገሮች ዛሬም ማናያቸው ግን ውለው አድረው አገሪቱን መዘዝ ውስጥ ሊከቱ የሚችሉ ነገሮች ነው። እንዲህ አይነት አካሄድ የተከተሉ አገሮች ሁሉ ያመጡት መዘዝ ይሄንን ነው እና እኔ ማንም ሀገሩ የተረጋጋ ሰላም ኖሯት እና ዘላቂ የሆነ መሰረት ላይ የተቀመጠ ዴሞክራሲ እስካልኖረ ድረስ ሁላችንም ልንሰጋ ይገባል እንጂ አሁን አሸንፎ ቦጭቆ መሄዱ ከዚህ ውስጥ ደግሞ ጥቅም የሚያገኘው ወገን ጥቅም ማግኘቱ ምናምን አይደለም። ትልቁ ነገር ሀገር ነው የምናወራው፣ ስለ ሀገር ነው እንደዚህ አይነት ያውም እንደ ኢትዮጵያ ባለ በጣም ስብጥርነት በበዛበት ሀገር የመራጭ ድምፅ እንደዚህ አይሰራጭም። ሙሉ ለሙሉ ይቅር እንደው ሰባ ሰማኒያ በመቶ እንደዚህ እንደዚህ የመሳሰሉ ውጤቶች እንደው ይምጡ እንበል። ምናልባት እንደው እንትን ቢሉ ምንም ተቃዋሚ የሌለበት ፓርላማ፣ ይሄ እኮ ፕሊትሊ ሙሉ ለሙሉ ሀገራቸውን እንደ ባሪያ ፈንግለው በሚገዙ ሀገሮች፣ እንደ ሰሜን ኮሪያ ባሉ ሀገሮች ብቻ የምናየው አይነት ነው እንጂ በዴሞክራሲ ውስጥ እንዲህ አይነት ነገር የለም። እና በሁሉም ሰው ጥፍር ውስጥ ሲገባ ድረስ ማፈር አለበት በዚህ ውጤት፣ እንጂ ይህንን እንደ ትልቅ ግኝት ማየት የለበትም። ኢትዮጵያ ሁሉ በዚህ ሊያዝን ይገባል ማንም ኢንክሉዲንግ መንግስትን የሚደግፉ ሰዎች ሁሉ በዚህ ማዘን ያለባቸው ይመስለኛል። ይሄ ጥሩ አካሄድ አይደለም። ወደ ጥሩ መጨረሻችን ጥሩ አይሆንም በዚህ አቅጣጫ አካሄድ። አቶ ፈቃደ፣ ውጤቱ ትክክለኛ አለመሆን ብቻ ሳይሆን ለኢትዮጵያ የሚያዛልቁ ሁኔታዎች የሚፈጥር አይደለም፣ እንዲያውም ወዳልሆኑ አዝማሚያዎች ሊያመራ ይችላል እያሉ ነው። መልስ መስጠት ከፈለጉ ድል ሰጦታ አለው፣ ካልሆነ ጥያቄ ላስከትል ትንሽ መልስ። እሺ፣ እርግጥ ይሄ መቶ የሚለውን ነገር እኔም ቢሆን ቅር ይለኛል፣ ግን ጥፋቱ ከኢህደግ አይደለም። ጥፋቱ ከተቃዋሚዎች ነው። ስልሳ ተቃዋሚ እንዴት ሊፈጠር ይችላል አንድ ሀገር ውስጥ? እውነት ሀገራዊ አጀንዳ ካላቸው እዛ ሀገራዊ አጀንዳ ዙሪያ ሁሉም ሊሰባሰቡ ይገባ ነበር። ቅድም የመቶ በመቶ አሸናፊነት ለእኔም ቅር ይለኛል ብለዋል አቶ ፈቃደ። ግን የመንግስት ደጋፊዎች እንኳን ቢሆኑ ይሄ አደገኛ ሁኔታ ነውና፣ ሊያሳስባቸው ይገባል። ይሄ ጥሩ አዝማሚ አይደለም ብለን ኢትዮጵያውያን በሙሉ ሊያሳስበን ይገባል እያሉ ነው። ያሳስቦታል? ኖ ኖ፣ አያሳስበኝም። ይሄ ምንም አደጋ የሚያመጣ ነገር የለውም። ምክንያቱም ኢህአዴግ የግድ አገሪቷን በልማት የማሳደግ ኃላፊነት አለበት እና ያንን መተካት የሚችሉ ፓርቲዎች አገራዊ አጀንዳ ይዘው መቅረብና ኢህአዴግን መፍራት መቻል አለባቸው እንጂ ኢህአዴግን ብቻ አልሰራም እንዳላረግም ብሎ መቃወም ብቻውን በቂ አይደለም። የራሳቸው አጀንዳ ሁሉም ቢኖራቸውና ታ ፓርቲ አያስፈልግም ወይም ሁለት ወይ ሶስት ብቻ የሆኑ ነበር። ተቃዋሚዎቹን ለተገኘው ውጤት አስተዋጽኦ ማድረግ አጠንክረው እየተቹ ነው። እርሱ እንዳለ ሆኖ ግን አቶ ንጉሴ፣ ይሄ አቶ ፈቃደ ጥሩ አዝማሚ አይደለም ብለን ኢትዮጵያውያን በሙሉ ሊያሳስበን ይገባል እንዳሉት፣ እርስዎም ለተስማሙበት መቶ በመቶ በመሆኑ ቅር ይለኛል ያሉት ድምጽ እንዴት የመጣ ይመስሎታል? እያንዳንዷ ድምጽ የምታመጣው ውጤት አንድ ፓርቲ ሚዛን ያለው ወሳኝ ድምጽ እንደመሆኗ እንዴት በየትኛውም ምርጫ ክልል የተሰጠ ድምጽ ወደ ኢህአዴግ ብቻ ይጠቁማል? አድማጮች ክርክሩ አልተቋጨም። በቀደመውና በሌሎች ተዛማች አነጋጋሪ ጭብጦች ዙሪያ በመጪው ሳምንትም ጦፍ ብሎ ይቀጥላል። እናንተም አድማጮቻችን በያላችሁበት ተነጋገሩ። በየበኩላችሁ ከልባችሁ የመከራችሁትን ለእሰጥ አገባ ፕሮግራም ብላችሁ ላኩልን፤ እናስተናግዳለን። ለአሁኑ ግን እንግዶቼን አቶ ንጉሴ ብራቱንና አቶ ፈቃደ ሸዋቀናን ለጊዜያቸው አመሰግናለሁ። እግዜር ይስጥልን።